ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶው ጀመረ። ስድቶቻችንን እናስተዋውቃችሁ። የምንጽፈውን እንናገራለን ወይም እናነባለን፣ የምንናገረውን እንጽፋለን። ስለዚህ እንደዚህ አይነት ባህሪዎችን እያወዳደርኩ እነግራችኋለሁ። ሲጀምሩ በቃ ቀላል እንደሆናም ነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው። ዩናይትድ ስቴትስ ውስጥ በሚገኙ ከፍተኛ የትምህርት ተቋማት ውስጥ የአማርኛ ቋንቋን የሚያስተምሩ ባለሙያ ናቸው። በምሽቱ ከሳቸው ጋር ቆይታለን። ሌሎች ጥንቅሮችንም ይዘናል። የደንገረሙ የምሽቱን መሰናዶ በመምራት ንጉሱ ነገው ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዘንድሮ 31ኛ ዓመቱን ያስቆጠረው የሰሜን አሜሪካዊ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ዘንድሮም የዓመቱ ምርጦች ላላቸው ተሸላሚዎቹ በዋሽንግተን ዲሲ መውጫ የኮሌጅ ፓርክ ከተማ በደማቅ ስነ ስርዓት አክብሮት ሰጥቷል። በአዋቂዎች ጎራ ሰባት ግለሰቦች እንዲሁም ደግሞ ሁለት የማህበረሰብ ድርጅቶች፣ በአዳጊ ወጣቶች ጎራ ደግሞ በትምህርታቸው ባስመዘገቡት የላቀ ውጤትና በከፍተኛ ማህበራዊ ተሳትፎች በብሔራዊ ደረጃ የተመረጡ ስምንት የሁለተኛ ደረጃ ተማሪዎች ለዘንድሮ የድርጅቱ አክብሮት በቅተዋል። አሉላ ከበደ በዚህ ዙሪያ ዘገባ አጠናቅሯል። መልካም ስራቸው ያልተነገረ በጎ አድራጊዎች ልዩ ክብር ያገኙበት የሌሎች መከራ የሚያሳስባቸውና በቻሉት ሁሉም ችግሮችን ለመቅረፍ የሚጥሩ አንዳች አዎንታዊ ፋይዳ ያለው ስራ ለመስራት የሚደክሙ ብርቶች የተከበሩና የተወደሱበት ምሽት ነው። በዕለቱ ሊያከብር ሊያወድሳቸው አዳራሽን የሞላው ታዳሚ በድርጅቱ መሪዎች ታጅበው የዘለቁትን በታዳጊ ወጣቶችና በአዋቂዎች ጎራ የተመረጡትን የዓመቱን ተሸላሚዎች ይህን በመሰለ ሞቅ ያለ ስሜት ነው የተቀበላቸው። ለማኅበረሰባቸው ልዩ አስተዋጽኦ ያበረከቱና ከፍ ያለ ትርጉም የሚሰጠው ሥራ የሠሩ ግለሰቦችን በምናከብርበት ልዩ የሽልማት ሥነ ሥርዓትና የዕውቅና ምሽት እንኳን ተቀላቀላቸውን ሲሉ ነበር የድርጅቱ ፕሬዝዳንት በብዙ መቶዎች የሚገመተውን ታዳሚ በምስጋና የተቀበሉት። በዛሬው ምሽት እዚህ የተገኘነው በማህበረሰባችን ህይወት ላይ ከፍተኛ ተጽዕኖ ማሳደር የቻሉ ድንቅ ስራዎችን የሰሩ ግለሰቦችን ለማክበር ነው። ከፍተኛ አድናቆት የሚቸረውን ስራቸውን ብቻ ሳይሆን የምናከብረውና የምናወድሰው ለመጪው ትውልድ አራያ ለመሆን ያሳዩትን ቁርጠኝነት እና በተግባር የገለጹትን ፈቃድ ጭምር ነው። በማኅበራችን ማኅበረ ግዩራን ዘረ ኢትዮጵያም የነገውን መሪዎች ኮትኩቶ በማሳደግ አስፈላጊነት እናምናለን። ለዚህም ነው ታላላቅ ስራ የሰሩ አዋቂዎችን አስተዋጽኦ ከማክበርና ከማወደስ በተጨማሪ የላቀ ውጤት ያስመዘገቡ የሁለተኛ ደረጃ ተማሪዎችን ለትምህርት የሚያግዙ መጠነኛ ስጦታ በመስጠትና በገዛ ማህበረሰባቸው ውስጥ ታላላቅ ስራዎችን ከሰሩ ወገኖቻቸው ጋር መድረክ እንዲጋሩ የምናደርገው በየተሰማሩበት ሙያም ሆነ ከሙያቸው ውጪ ይሁነኝ ብለው በሚያከናውኗቸው የበጎ ምግባር ስራዎች። ያሳዩትን መነሳሳትና ቁርጠኝነት የተንጸባረቀበትን ጥረት እንዲሁም በብዙዎች ሕይወት ላይ ያሳደሩትን አዎንታዊ ተጽዕኖ የሚያመላክት በቪዲዮ ምስል የተቀነባበረ ታሪካቸው በየተራ ለእይታ በቅቷል። በመድኃኒቶች ቅመማ ኢንዱስትሪው በተሰማራ ግዙፍ ኩባንያ ውስጥ ለሰላሳ ዓመታት በተለያዩ ከፍተኛ ኃላፊነቶች ከእነኚህም ውስጥ ዐሥራ ስምንቱን በምክትል ፕሬዝዳንትነት ያገለገሉ ናቸው። ዶክተር ሽፈራው ገብረ ማርያም ሸላሚው ድርጅት ሲድ ቁልፍ ዓላማው አድርጎት በተነሳበት የመጪውን ትውልድ አርአያዎች ፍለጋ ተመራጭ ከሚያደርጋቸው የስኬት ክንውናቸው ባሻገር በጡረታ ዘመናቸው ዕድል ያላገኙ ታዳጊ ሴቶች ልጆችን ለማጎልበት ከረዥም ጊዜ ጓደኛቸው የማኅበረ ግዩራን ዘር የኢትዮጵያው ፕሬዚዳንት አቶ አክሊሉ ደምሴ ጋር ባቋቋሙት የበጎ አድራጎት ድርጅት አማካኝነት ወሊሶ ላይ በከፈቱት ትምህርት ቤት ያከናወኑት ስራ ነው ለሽልማቱ ያበቃቸው። ላለፉት አራት ዓመታት ከአካባቢው አስተዳደር በተከራየው የቀድሞው ፖስታ ቤት ቅጥር ግቢ ውስጥ በሚገኝ ስፍራ ሲገለገል የቆየው የበጎ አድራጎት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2023 ዶክተር ሺፈራው በግላቸው በሰጡት 14 ሚሊዮን ብር ለትምህርት ቤት ቅጥር ግቢ የሚሆን ስፍራ ገዝተዋል። በጤናና በትምህርት ተጋላጭ ለሆኑ ወገኖች በሚሰጥ ድጋፍና በኢሚግሬሽን ጉዳዮች ያበረከቱት አስተዋጽኦ የተነገረላቸው ደግሞ ዶክተር ቅድስት ገረመው ናቸው። በተለይ ካስደሰቱ ነገሮች መሀል የወደፊት ወጣቶችን ማክበር መቻል ነው። እኛ ትልልቅ ሰዎች ነን። የእኛን ደግሞ መንገድ የሚከተሉ ብዙ ልጆች ስላፈራ በጣም ደስ ብሎኛል። የበርካታ ሙያዎች ባለቤት ናት። በፊልም ትወና፣ አቀናባሪነትና ዲሬክተርነት ውብን የተጋመደው በተሰኘውና ሦስቱንም ሆና የሠራችውን ጨምሮ እንዲሁም አሁን ደግሞ በሌላው ከቲያትር ቀጥላ ባጥናችው የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታሰናዳለች። ሌላዋ የዘንድሮ ተሸላሚ ሰሎሜ ሙሉጌታ ለመድረክ ተጋሪዎቻቸው ታዳጊዎቹ እንኳን ደስ ያላችሁ፣ የነገው መጪ ጊዜ መሪዎች ናችሁ በሚል የአድናቆት ስሜቷን የቸረችው ሰሎሜ የደስታና የሐዘን ስሜቶች የተቀላቀሉበት ዕለት ነው ስትል የስኬቷ መሠረት አርአያና ዋና አበረታቿ የነበሩትን በቅርቡ ከዚህ ዓለም በሞት የተለዩ አባቷን ካፕቴን ሙሉጌታ ምብራቱን አንስታለች። ዛሬ እዚህ አብሮን ቢሆን ምን ያህል ደስ ይለው እንደነበረ አውቃለሁ። እውን ሆኖ ማየት የሚመኘውን ለማሳካት እንዳላመነታ ያበረታታኝ የነበረው ራሱ አባቴ ነበር። የቱንም ያህል ነገሮች አዳጋች ቢሆኑና የምንሰራው አቀበት ቢሆን ፈጽሞ ተስፋ እንዳልቆርጥ ያደረገኝ፣ ዛሬም እዚህ ፊታችሁ እንድቆም ካስቻሉኝ ምክንያቶች አንዱ አባቴ በውስጤ መኖሩ ነው። ለሽልማቱ ያበቃውንና በሽልማቱ ላይ የሰፈረውን አጭር ጽሑፍ የድርጅቱ ፕሬዝዳንት በንባብ እንዲህ ሲሉ ያሰሙለት። አጋር ለኢትዮጵያ ወጣቶች በድርጅት ደረጃ ከተሸለሙት አንዱ ነው። የሽልማት ከሁለት አስርተ ዓመታት በላይ ኢትዮጵያ ውስጥ ወላጆቻቸውን ያጡ ሕፃናትና በኤች አይቪ የተጎዱ ወገኖቻችንን ሲረዳ ለቆየው አጋር ለኢትዮጵያ ወጣቶች ማህበር እየተሰጠ ነው። ግንቦት 26 2024 ላለፉት 23 ዓመታት ወላጆቻቸውን በኤች አይቪ ላጡ ወላጅ አልባ ሕፃናትና ለተጎጂዎች ድጋፍ ሲሰጥ የቆየውን አጋርን ከወዳጆቹ ጋር በመሆን የመሠረተው የስፖርቱ ሰው የቀድሞው እውቅ የብሔራዊ እግር ኳስ ተጫዋች ፍስሐ ወልደ አማኑኤል ነው። እጅግ ከፍተኛ በሆነው ሰብአዊ ሥራዎቹ የኩምክና ክህሎቱ ለታዳጊ ሕፃናት በፈጠረው መድረክና በብዙ የማኅበራዊ አገልግሎት ተሳትፎቹ ሲል ሲል ያከበረውን ከያኒ እሸቱ መለሰን ለድንቅ ሙያዊ አስተዋጽኦቸው በትምህርትና ጥናት መስክ ላስመዘገቡት ከፍ ያለ ደረጃና ለማህበረሰብ አገልግሎቶቻቸው ይህን ልዩ ቅናና ክብር የሰጣቸው መሆኑን የገለጻቸውን ዶክተር ምስራቅ ገዝሙን በማህበረሰባቸው ውስጥ ለሰዎች ጤና መሻሻልና ሕይወትን በመታደግ እንዲሁም በትውልድ ሀገራቸው ለሚያደርጉት ላቅ ያለ ሰብአዊ ስራ ለመልካም አርአያነታቸው ያላቸውን ዶክተር አሰፋ ጀጃውን የላቀ የማህበረሰብ አገልግሎት ለሰብአዊ ዓላማዎች ያለ ስስት የመሰጠታቸውና አርአያነታቸው ያላቸውን አቶ አቤል ጋሼ እንዲሁም ገጣሚያንን፣ ሙዚቀኞችን፣ በአጠቃላይም ከያንያንን፣ ምሁራንንና ሌሎች ባለሙያዎችን ጨምሮ ለብዙዎች እድል የሰጠ መድረክ በመፍጠር እንዲሁም የኢትዮጵያን ታሪክና ባህሎች ከፍ በማድረግ ላበረከተው አስተዋጽኦ የክብር እውቅና ወነስጠቱን የገለጸውን ጦቢያን ክንውኖቻቸውንና ከሥነ ሥርዓቱ ያገኘናቸውን ምስሎች በተከታታይ ቅንብሮቻችን እናቀርባለን። በተጨማሪም ከመኖራቸው በፊት የኖሩ የሚመስሉትን በአጭር የታዳጊ እድሜያቸው ብዙ ያከናወኑና ሩቅ መዳረሻቸውንም ከወዲሁ ያሳዩትን ወጣት ተሸላሚዎችን ታሪክም እንዲሁ በሌላ ራሱን በቻለ ዝግጅት እናቀርባለን። አድማጭ ተመልካቾቻችን፣ የጋቢና ቢ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አስከትለን የምናልፈው ደግሞ በካሊፎርኒያ ግዙፉ የዱር አራዊት መሸጋገሪያ ድልድይ ተዘርግቷል። ወደዛ ዘገባ ነው። ለዓመታት የካሊፎርኒያ የሥነ ምህዳር ተመራማሪዎች የሎስ አንጀለስ ነዋሪዎችን ከአካባቢው የዱር አራዊት የሚለይ የእንስሳት መሸጋገሪያ ድልድይ እንደሚያስፈልግ ለማሳመን ሲጥሩ ቆይተዋል። ለእንስሳቱ ችግር የሆነው ባለ አስር መስመሩ ከፍተኛ አውራ ጎዳና ዱሩን ሰንጥቆ ማለፉ ነው። ሴዝራኤሊ የሳናሞኒካ ተራሮች ብሔራዊ መዝናኛ ባልደረባ ናቸው። ወደ አውራ ጎዳናው እጅግ ብዙ የዱር እንስሳት ሲቃረቡ እናያለን። መቶ አንድ ፍሪዌይ መንገድ ሳን ሞኒካን ከሰሜኑ ክፍል ጋር ለሁለት የሚከፍል ትልቅ አውራ ጎዳና በአውራ ጎዳናው የተነሳ እንስሳቶች ወደ ሌላኛው የዱር ክፍል መሻገርና መራባት አልቻሉም። በጎርጎሮ ሳያኑ 2022 የዓለም የምድር ቀን ሲከበር መገንባት የጀመረው የዱር አራዊቱ ድልድይ እንስሳቱ ወደ አውራ ጎዳናው ሳይገቡ በሰላም ከአንዱ የዱር ክልል ወደ ሌላው እንዲሸጋገሩ የሚረዳ የዓለም ግዝፉ ድልድይ ይሆናል። የካሊፎርኒያ ግዛት ሀገረ ገዥ ጋቪን ኒውሰም በመጪው የጎርጎሮሲያኑ 2026 ድልድዩ እንደሚከፈት አስታውቀዋል። ድልድዩ 60 ሜትር እርዝመትና 50 ሜትር ስፋት የሚኖረ ሲሆን ከሳና ሞኒካ ተራሮች ጋር እንዲመሳሰልም ጥረት ይደረጋል። ሴ ዝራይሊ በድጋሚ እያደረግን ያለነው ነገር ድልድዩ ተፈጥሯ ተፈጥሯዊ የሆነ መልክ እንዲኖረው ማድረግ ነው። እንስሳቶቹ በሚሸጋገሩበት በኩል አፈር እንዲሁም ተክሎችን ድልድዩ ላይ እናስቀምጣለን። ድልድዩ ከፍተኛ ዋጋ የወጣበት ነው፣ 92 ሚሊዮን ዶላር። የብሔራዊ የዱር ጥበቃ ፌዴሬሽን ባልደረባዋ ቤዝ ፕራት ገንዘቡ ከግዛቱና ከዓለም አቀፍ በጎ አድራጊዎች የተሰበሰበ ነው ይላሉ። ከሀገረ ገዢ ጋቪን ኒውሶም ጋር የሚደነቅ ትብብር ነው ያለን። አሁን እንደ ሊዮናርዶ ዲካፕሪዮ ያሉ የሚደንቁ ግለሰብ ለጋሾች ቀርበዋል ሁሉንም መዘርዘር እችላለሁ፣ ነገር ግን ይሄ ፕሮጀክት እንዲሳካ ከዓለም ዙሪያ የተውጣጡ ከስድስት ሺህ በላይ ለጋሾች ሚና አላቸው። የፊልም ተዋናዩ የሊዮናርዶ ዲካፕሪዮ ፋውንዴሽን 3000 ዶላር ሲሰጥ ጆአኒ ና ፍራንክ ራንደል አምስት ሚሊዮን ዶላር አዋጥተዋል። ይሁን እንጂ የአንበሳውን ድርሻ ያዋጡት አኒንበርግ ፋውንዴሽን ሲሆኑ 25 ሚሊዮን ዶላር ለግሰዋል። ለዚህም በዋና ስራ አስፈጻሚዋ ዋሊስ አኒንበርግ ስም ድልድዩ እንዲሰየም ተደርጓል። ሼኪ ሞኒንዲን በካሊፎርኒያ የትራንስፖርት ቢሮ ባልደረባ ናቸው። ኢልሊ ዋናውን የከተማ ክፍል በሚያቋርጠውና በቀን ከ370 ሺህ በላይ መኪኖች በሚያልፉበት አውራ ጎዳና ላይ በዓለም ላይ እንደነዚህ አይነት የዱር እንስሳት ከከተማ ህይወት ጎን ለጎን የሆኑበት ስፍራ የለም። የገንዘብ ማዋጣት መርሃ ግብሩ የተበረታታው ኩገር ተብለው የሚታወቁት የአሜሪካ የዱር ድመቶች በተከታታይ አውራ ጎዳና ውስጥ እየገቡ መሞታቸውን ተከትሎ ነው። ብሔራዊ ፓርኩ ከጎርጎሮሳያኑ ጥር 2002 እስከ ባለፈው ዓመት 2023 ድረስ 34 ኩገሮች በሎስ አንጀለስ በተሽከርካሪዎች መገደላቸውን አስታውቋል። ቤስ ፕራት በድጋሚ እንስሳቶቹ ራሳቸው መልካም አስተማሪዎች ናቸው። አስፋልታችንን ማቋረጥ አይፈልጉም። ስለዚህ ሰላማዊ የሆነ ማቋረጫ ሲፈልጉ ታያቸዋለ። ዋሽንግተን ግዛት ውስጥ እየተሰራ የሚገኘውን ድልድይ ገና ሳይጠናቀቅ አጋዘኖቹ ሊያቋረጡበት ሲሞክሩ ታያለ። የግንባታ ስራው የአውራ ጎዳናውን እንቅስቃሴ እንዳያስተጓጉል ሌሊት ላይ ነው የሚሰራው። ድልድዩ ሲጠናቀቅም እንስሳት ብቻ የሚጠቀሙበት ሲሆን እግረኞቹን እንዲያልፉበት አይፈቀድም። ለአንጀሊና ባግደራሲያን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዩናይትድ ስቴትስ ውስጥ የአማርኛ ቋንቋዎችን የሚያስተምሩ የከፍተኛ ተቋማት እየተበራከቱ ይገኛሉ። በእነዚህ ተቋማት ውስጥ የሚሰሩ መምህራን መምህራንና ሀገረኛውን ቋንቋን ዓለም አቀፋዊ እይታን እንዲያገኝ ለማስቻል ኃላፊነታቸውን እየተወጡ ይገኛሉ። ከነዚህ መካከልም አንዱ በመምህርነት በጸሐፊነትና አስተርጓሚነት ለዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። ሀብታሙ ስዩም አማርኛን ለውጭ ሀገር ዜጎች ማስተማር ያለውን ፋይዳና ተግዳሮት በተመለከተ ለመነጋገር እንግዳው አድርጎ ጋብዟቸዋል። ከቅርብ ዓመታት ወዲህ የዩሲ በርክ ላይ ተቃዋሚ የአማርኛ መምህር የሆኑት አቶ አምላኩ አስቀድመው ይህንን ኃላፊነት ለምን መረከብ እንደፈለጉ ከሚያስረዱበት ቆይታቸው ይጀምራል። ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን የቤተሰቦቻቸውን ቋንቋ መናገር መማር ችግር የሆነባቸው የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ስራ እንዲህ አይነት እድል ሲያመቻች እና ሲያቀርብልኝ ማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት። እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁ እኛ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው። በንግግር ረገድ ቀለል ያለ ቢመስልም የራሱ ሕግ፣ የራሱ ሰዋሰው እና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው? አመሰግናለሁ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ፣ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ምክንያቱም እንግሊዝኛ 26 ፊደሎች ነው ያለው ግን በጣም ይሄንን ፍርሃት ማስወገድ መስበር ያስፈልጋል። መጀመሪያ 238 ፊደሮች አሉ ሁሉንም እና ከዛ በላይ ናቸው ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና በተለይ እኔ የማቀርበው ሰላሳ ሶስቱን ፊደሎች በመጀመሪያ እንዲያጠኑ ነው የማደርጋቸው። ሰላሳ ሶስቱን ከሰላሳ ሶስቱም ወደ ሀያ ስምንት አወርዳቸዋለሁ እኔ ሳስተምር 28 የማደርገው። ለምሳሌ ሶስቱን ሀ ባንዴ አላስተምራቸውም። የመጀመሪያዋን ሀ ሌቷን ብቻ አስተምራለሁ። ከሁለቱ ሰ ከሁለቱ ሰ አንደኛውን ከሁለቱ አ አንደኛውን እያደረግኩኝ 28 ፊደሎችን ብቻ አስተምራቸዋሉ። ከዛ 28ቱን ካስተማርኩ በኋላ ለምሳሌ ከሃ እንዴት ሁ እንደሚፈጠር ሂ እንዴት እንደሚፈጠር ሀ እንዴት እንደሚፈጠር እያንዳንዷን ተራ በተራ መሰረቱን ከያዙ በኋላ ይቀላቸዋል እና በጣም ነው ሰርፕራይዝ። ከዛ በኋላ ይህን ከማድረጌን በፊት የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ለምሳሌ ካፒታላይዜሽን የለውም አማርኛ ለምሳሌ የንባብ ወይም ደግሞ የምንጽፈው እና የምናነበው አንድ ስለሆነ የፕሮናንሴሽን ችግር የለም። የምንጽፈውን እንናገራለን ወይም እናነባለን፣ የምንናገረውን እንጽፋለን። ስለዚህ እንደዚህ አይነት ባህሪዎችን እያወዳደርኩ እነግራቸዋለሁ። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው። ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብሎ ያስባሉ። እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው በተለይ በቅርብ ዓመታት እኛንም ጨምሮ፣ ስለዚህ እዚህ ተወልደው እያደጉ ያሉት። እራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛ ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጃ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። ሁለተኛው ነገር ደግሞ አሁንም እንደምረዳው የቋንቋው በታወቀ ቁጥር ለአገሪቱ ገጽታ ግንባታ ወይም ደግሞ በሌሎች ዘንድ እንድትታወቅ ያደርጋል። አማርኛ ተብሎ በዩኒቨርሲቲ ለምሳሌ በነገራችን ላይ ዩኒቨርሲቲ ኦፍ ካሊፎርኒያ ውስጥ ሶስት የአፍሪካ ቋንቋዎች ብቻ ናቸው የሚሰጡት። መዓት የአውሮፓ ቋንቋዎች፣ የአሜሪካ ሚን የኤዥያ ቋንቋዎች ይሰጣሉ በዲፓርትመንት ደረጃ። አማርኛ ከሶስቱ የአፍሪካ ቋንቋዎች አንዱ ሆኖ መገኘቱ ትልቅ ደስታ ነው የሚሰጠኝ ለኔ። ስዋሂሊ እና ኢቦ የናይጀሪያ ቋንቋ ከዛ አማርኛ ሶስቱ ግን ሶስቱም በፕሮግራም ደረጃ ነው ያሉት። ገና ዲፓርትመንት አልሆኑም ወይም ሶስቱም ራሱ እንዳንድ ዲፓርትመንት አልሆኑም። በአፍሪካን አሜሪካን ስተዲዝ ዲፓርትመንት ስር እንደ ፕሮግራም ሆኖ ነው እየተሰጡ ያሉት ሶስቱም። የኤዥያ ቋንቋዎች ግን በዲፓርትመንት ደረጃ የሚሰጡ ብዙ የኤዥያ ቋንቋዎች አሉ። እና ዩሲ በርክላይ ወይም ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ ውስጥ የአማርኛ ቋንቋ ሲባል የማን ቋንቋ ነው? የኢትዮጵያ ቋንቋ የሚሰጠው እውቅና አለ። ለሀገሪቱም፣ ለሕዝቡም፣ ለቋንቋም እና ፋይዳው እኔ እንደምረዳው እጅግ የላቀ ነው። በተለይ መጀመሪያ እንዳልኩት የኢትዮጵያውያን ቁጥር እዚህ በአሜሪካ እየጨመረ በመጣቱ በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ እየራቁ የኢትዮጵያን ባህልና ወግብ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆነ እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ? ያው ትንሽ ወደኋላ ለመሄድ ያክል አማርኛ ዩሲበርክ ላይ በኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል። ካለኝ መረጃ ምናልባት 2013 ከ2011 ከዛ በፊትም ሊሆን ይችላል። ባለኝ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስም የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራም አይቀጥልም። ፈንዱ ሊታጠፍ ይችላል እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንትሪ አምሃሪክ ዋን ኤሌመንትሪ አምሃሪክ ቱ ኢንተርሚዲየት አማሪክ ዋን ኢንተርሚዲየት አማሪክ ቱ እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ አስራ አምስት ይደርሳል በአንድ ግሩፕ ውስጥ ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። አንዳንድ ሴምስተር ምንም ተማሪ የማይኖርበት ይኖራል። አንዳንድ ሴምስተር ደግሞ አራት አምስት ተማሪዎች ይኖሩታል። ምክንያቱም የሚመስለኝ ለዚህ ምናልባት ጊዜማ የሚፈቅድልን ከሆነ በመጀመሪያዎቹ ሁለት ኮርሶች መግባባት ይጀምራሉ። ትንሽ እንትን ያደርጋሉ እና አብዛኞቹ ተማሪዎች ደግሞ ኢትዮጵያውያን ከኢትዮጵያውያን ቤተሰቦች ከኤርትራውያን ቤተሰቦች የሚመጡ ናቸው። ስለዚህ ትንሽ መግባባት ከጀመሩ በሁለቱ ኮርሶች ምንድነው፣ ያስቡት ከዚህ በላይ ላያስፈልገኝ ይችላል እና ከቤተሰቦች ጋር አዳብረዋለሁ የሚል እሳቤ ሊኖሩ ይችላል። አንዳንዶቹ ደግሞ ሶስተኛ ዓመት አራተኛ ዓመት ሆነው ይጀምሩትና ግራጁዌት ያደርጋሉ። ከዚያ አንፃር ትልቁ ፈተና የተማሪ ቁጥር ነው። ምክንያቱም በተማሪ ቁጥር ነው ፕሮግራሙ ሊቀጥል የሚችለው ዲፓርትመንቱ በጀት ሊመድብለት የሚችለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው፣ እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ መወክር ያለው እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የሚጠቀመው እና አንዳንድ በተለይ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የአማርኛ ምንባቦች እኔ እስከ ጣርኩ ድረስ ማግኘት ከባድ ነው። እስካሁን ድረስ ከተማሪዎች የተገኘው ምላሽ ምን ይመስላል? ደስተኛ ናቸው ወይንስ ደግሞ ከባድ ቋንቋነቱ ላይ አተኩረው ወደኋላ የማፈግፈግ ነገር አለ? በጣም በጣም ደስ የሚለው ምላሹ። ተወሰኑ ተማሪዎች አሁን ለሶስተኛ ሴሚስተር አብረውኝ መጥቷል። ኤሌመንተሪ ዋን ጀመሩ፣ ኤሌመንተሪ ቱ ቀጠሉ፣ አሁን ኢንተርሚዲየት ዋን ደግሞ እየተመዘገቡ ያሉ ተማሪዎች አሉኝ። እና ምላሹ በጣም ደስ ነው የሚለው። አንደኛ መጀመሪያ ላይ እንዳልኩት የማስተማር ዘዴ እኔ በጣም እንዲወደዱት አድርጌ ነው መጀመሪያ። ከእንግሊዝኛ እና ከፈረንሳይኛ ጋር ያለውን የሊንግስቲክ ባህሪውን ሊንግስቲክ ፊቸርስ የምንላቸውን አሳያቸዋለሁ። ከዛ በመቀጠል ደግሞ ሳስተምርን የቋንቋውን ብቻ አላስተምርም። አልባሳትን፣ ምግቦችን፣ በዓላትን የኢትዮጵያን የሆኑ ነገሮች እንዲያዩ አድርጋቸዋለሁ። በተለይ ለተወሰነ ጊዜ ለአጭር ጊዜ ሄደው የመጡ ወይ ደግሞ ጭራሽ የሚያልሄዱ ያንን ሳያዩ በጣም የበለጠ ለመማር ጉጉት ነው የሚያደርግባቸው እና በጣም ደስ የሚል ምላሽ ነው ያለኝ። አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል። ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን ዕድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ በተለይ ወጣት ትውልድ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ፣ ወይም ደግሞ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመርላቸው ልክ እንደሌሎቹ፣ ምክንያቱም እዚህ ሀገር ዩኒቨርሲቲዎች ፎሬን ላንጉጅ ሪኳርመንት አላቸው። ለዩኒቨርሲቲ ዲግሪ ግራጁዌሽን ግራጁዌት ለማድረግ ቢያንስ አንድ ከእንግሊዝኛ ውጭ የሆነ ቋንቋ መውሰድ አለባቸው። ፎሬን ላንጉጅ ሪኳርመንት የሚባል ለዛ ልክ እንደ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ሲበርክሌም ሌሎች ዩኒቨርሲቲዎችም አሉ። ይሰጣል አማርኛ እንደምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ ቦስተን ዩኒቨርሲቲ፣ ፔንስልቫኒያ ዩኒቨርሲቲ አሉ። ብዙ ዩኒቨርሲቲዎች እና እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመት ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ። ሌሎች ተከታይ ወንድሞቻቸው፣ እህቶቻቸው ወይም ጓደኞቻቸው ወደዛ ዩኒቨርሲቲ ሲሄዱ እንዲህ አይነት ፕሮግራም አለ ፎሬን ላንጉጅ ሪኳርመንታችሁን አማርኛ አድርጉ እያሉ ማስተዋወቅ ይችላሉ እና ቤተሰቦችን፣ ምናልባት መጀመሪያ ላይ እንዳልኩት ቁጥራችንን ከመብዛቱ አንጻር እዚህ ብዙ አንደኛ እና ሁለተኛ ትውልድ እና ከዛ በላይ እያፈራን በመሆናችን ከቤተሰብ ከአያት፣ ከቅድመ አያት ጋር ከሀገር ጋር ያለውን ቁርኝት ላለመበጠስ ቋንቋ ማስተማር አስፈላጊ ነው። አቶ አምላኩ ቢክስ በቋንቋ መምህርነት በጸሐፊነት። የተከበራችሁ ተመልካቾቻችን ለምሽቱ የያዝናቸው መሰናዳዎች ዝሬ ተጠናቀዋል። በነገው ምሽት እንገናኝ። ጤና ይስጥልኝ።